Foreign Service Institute Amharic Basic Course Unit 4 Basic Sentences for Learning Yasayun sayuñ yichilalu <laughs> Wako denna hotel yichilalu Gion ይመስላል ይመስለኛል። አዎ፣ ጊዮን ሆቴል ደህና ይመስለኛል። አድራሻ አድራሻው የት ነው? ታክሲ በታክሲ መሄድ በታክሲ መሄድ ይችላሉ እሺ፣ እጠራለሁ። እሺ፣ ታክሲ እጠራለሁ። ታክሲ አቤት! ያድርሱኝ እባክህ፣ ወጊዮን ሆቴል ያድርሱኝ። ልክፈል፣ ልክፈሎት። ስንት ልክፈሎት? ብር፣ አራት ብር። እባኮ ደህና ሆቴል ሊያሳዩኝ ይችላሉ? አዎ ጊዮን ሆቴል ደህና ይመስለኛል። አድራሻው የት ነው? በታክሲ መሄድ ይችላሉ። እሺ ታክሲ ጠራለሁ። ታክሲ አቤት። እባኮ ጊዮን ሆቴል ያድርሱኝ። ስንት ልክፈሎት? አራት ብር። ፎር ኮምፕሪሄንሽን። እባኮ ደህና ሆቴል ሊያሳዩኝ ይችላሉ? አዎ፣ ጊዮን ሆቴል ደህና ይመስለኛል። አድራሻው የት ነው? በታክሲ መሄድ ይችላሉ። እሺ ታክሲ ጠራለሁ። ታክሲ እባክህ፣ ጌዮን ሆቴል ያድርሱኝ። ስንት ልክፈልዎት? አራት ብር። ክላስሮም ኤክስፕሬሽንስ ነገር ይባላል በአማርኛ። ይህ ነገር በአማርኛ ምን ይባላል? እርሳስ አለወት? እርሳስ አለወት? የለኝም። ብዙ ብዙ እርሳሶች አለወት? ብቻ የለም። አንድ ብቻ አለኝ። ይድገሙልኝ። ይህን ቃል ይህን ቃል ይድገሙት። አማርኛ ይችላሉ? እችላለሁ። አዎን፣ እችላለሁ። structure sentences ስሜ ከበደ ነው። አገር፣ አገርህ አሜሪካ ነው። አባት፣ ረጅም አባትሽ ረጅም ነው። ስሙ ማን ነው? ቀይ። መጽሐፉ ቀይ ነው። እናት። እናቷ ቆንጆ ናት። እናቷ ቆንጆ ነች። ስማችን ከበደና ለማ ነው። አገራችሁ የት ነው? መኪና መኪናቸው ጥሩ አይደለም።